የአሜሪካ ድምፅ ነው። በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻንል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል። የተከበራችሁ አድማጮች የዕለተ ቅዳሜ ሰኔ 25 2014 ዓ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ ካሉን ቅንብሮች መካከል አንዱን እናስተዋውቅ። በየትኛውም ዓለም ግድያዎች ይካሄዳሉ። ግን እንደዚህ አይነት ዘግናኝ የሆነ ከአንድ ቤተሰብ አንድ አባት ሀያ ሁለት ቤተሰብ ስድስት ልጆች አስራ ስድስት የልጅ ልጆችን ያጡበት፣ ልጆቻቸውን፣ ቤተሰቦቻቸውን እራሳቸውን የቀበሯቸው ሌላ የሚያቀብር እንኳን አቶ ሌላኛው አባት አስራ ሁለት የቤተሰብ አባላት ተገድለውባቸው እሳቸውን ዛምናቸው አላህ ምነው ተውከኝ የሚያሰኝ ድርጊት የተፈጸመው ወለገረት ከነጀ ከምሰኒ ፊ

ወለጋ ላይ አሁን የተገደሉትም ሆነ ባለፉት ሁለትና ሶስት ዓመታት የተገደሉትን በተመለከተ የድርጅታችን አቋም አንድና አንድ ነው። እዚህ ሀገር ውስጥ በሁሉም ብሔረሰቦች ላይ እየተፈጸመ ያለው ወንጀል ገለልተኛ በሆነ አካል መጣራት አለበት የሚል ነው። የቀደሙት ዶክተር ሽፈራው ገሰሰ ሰሞኑን በጋራ ጋዜጣዊ መግለጫ ያወጡ 23 ኢትዮጵያዊ መሰረት ያላቸው ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ሲሆኑ ተከትሎ የሰማችኋቸው ደግሞ በእንግሊዝኛው ምህፃረ ቃል ኦላ የኦሮሞ ቅርስ አመራርና የመብት ተሟጋች ማህበር የተባለው ቡድን ዲሬክተር ወይዘሪት ሴና ጅምጂሞ ናቸው። በቅርቡ በምዕራብ ኦሮሚያ በጊምቢ ወረዳ የተፈጸመውን በመቶዎች የተቆጠሩ ሰላማዊ ዜጎች ግድያ ተከትሎ የተለያዩ መግለጫዎችን ያወጡ በውጭ ሀገሮች የሚገኙ ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ናቸው። ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአትኩሮት መናገር ፈልጋለሁ። የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልኮም ውጤት እያመጣ መሆኑ ሊታመን ይገባዋል። ይህኛው ደግሞ በተለያዩ የሀገሪቱ ወቅታዊ ጉዳዮች ዙሪያ ከትናንት በስቲያ ሐሙስ ለውጭ ጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ጉዳዩን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። በመስተንግዶ አብሬያችሁ የማመሸው ቆንጅ ይታየ ነኝ። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። አብራችሁን እንድታመሹ ከወዲሁ ባክብሮት እንጋብዛለን። አሁን በቀጥታ ወደ ዓለም ዜና እንለፍ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ብልጽግና ፓርቲ የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ህብረት አመቻችነት እንዲካሄድ መወሰኑን በአዎንታዊ መልኩ እንደሚመለከቱት የህወሓት ቃል አቀባይ አቶ ጌታቸው ረዳ ተናገሩ። ሙሉጌታ ጽብሃ አጭር ዘገባለው የህዝባዊ ወያነ ሀርነት ትግራይ ህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳም በወቅታዊ ጉዳይ በሰጡት መግለጫ ጦርነቱ በሰላማዊ መንገድ ለመፍታት ቀድሞውም የትግራይ መንግስት ዝግጁ ነበረ ብለው፣ የብልጽግና ፓርቲ ጦርነቱ በሰላማዊ መንገድ ለመፍታት ውሳኔ ማስተላለፉ በአዎንታ የሚታይ ነው በማለት ገልጸዋል። በእኛ እምነት ሰሜን ተባለ ትግራይ ሊፈጥረው የሚችለው መደናገር አንድ ነገር ሆኖ ከትግራይ ጋር ያለው ግጭት ከትግራይ ጋር ያለው ጦርነት በትግራይ ላይ የታወጀው ጦርነት በሰላማዊ መንገድ ለመፍታት በቃል ደረጃ የተገለጸ ዝግጁነት የሚኖረው አዎንታዊ ነው ብለን ነው የምንወስደው። ሰላማዊ መፍትሄ ለማምጣት በሚደረግ ጥረት ግን የኢትዮጵያ የመንግስት ባለስልጣናት የትግራይ መንግስትና ህወሀት የሚያጠለሹ ስም የማጥፋት ሂደት በከፍተኛ ደረጃ ቀጥሏል ሲሉ ከሰዋል። የተፈጠሩ ሁሉም ችግሮች ምንጭ ህወሀት ነው በማለት እየተገለጸ ነው ብለዋል። አቶ ጌታቸውም የአፍሪካ ህብረት በሚደረግ ድርድር ሚና ሊኖረው ይችላል። ሆኖም ግን ለአብይ አህመድ አስተዳደር ብለው የጠሩት የኢትዮጵያ መንግስት በግልጽ የሚወግኑ የአፍሪካ ህብረት አመራር የሆኑ ግለሰቦች ነው የማንቀበለው ብለዋል። ሁለታችንን ያልተቀበልነው አደራዳሪም ሊኖር አይችልም በማለት ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽበሀ መቀለም። በሌላ በኩል ባለፈው ሳምንት ስብሰባ ያካሄደው የብልጽግና ፓርቲ ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በጉዳዩ ላይ ተደጋጋሚ ስብሰባ ማካሄዳቸውን ይፋ ያደረጉት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰሜን ኢትዮጵያን ችግር ለመፍታት ምክረ ሀሳብ እንዲያቀርብ የተቋቋመው ኮሚቴ ባቀረመው ምክረ ሀሳብ መሰረት የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ሕብረት አመቻችነት እንዲካሄድ መወሰኑን ይፋ ማድረጋቸው ይታወሳል። ፓርቲያቸው የሰላም አማራጮችን በሚመለከት የሚካሄድ ውይይት ለኢትዮጵያ እጅግ አስፈላጊ መሆኑን ድምዳሜ ላይ መድረሱንም ገልጸው ነበር። የሰላም ጥረቱ የማይሳካ ከሆነ ትንኮሳዎችን ለመመከት አስፈላጊ እርምጃ እንደሚወሰድ ድምዳሜ ላይ መደረሱን የተናገሩት ዶክተር ጌዲዮን በዚህ ረገድ መከላከያ እና ሌሎች የጸጥታ ተቋማት የጀመሩትን ጥረት አጠናክረው እንዲቀጥሉ ውሳኔ መተላለፉን መናገራቸው አይዘነጋም። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ናይጄሪያ የቻይና ዜግነት ያላቸውና ሌሎች የተጠለፉ ዜጎቿን አሰሳ ላይ ነች። የታጠቁ ሰዎች ማዕከላዊ ኒጀር በምትሰኘው የናይጄሪያ ግዛት የሚገኝን የማዕድን ማውጫ አጥቅተው አራት የቻይና ዜጎችን ጨምሮ በርካታ ሰዎችን ጠልፈው ከወሰዱ በኋላ የሀገሪቱ የጸጥታ ኃይሎች ጠላፊዎቹን ፍለጋ ላይ ናቸው። ረቡዕ ዕለት በተፈጸመው ጥቃት ቁጥራቸው በውል ያልታወቁ የማዕድን ማውጫ ሰራተኞች መገደላቸውን የሀገሪቱ ሚዲያዎች በመዘገብ ላይ ናቸው። በራቃት ናይጄሪያ የቻይና ዜግነት ያላቸው የማዕድን ሰራተኞች ሲጠለፉ በዚህ ዓመት ለሁለተኛ ጊዜ ነው። በካሜሮን ማየት የተሳናቸው ሰዎች የሚፈጸምባቸውን የስራ መድሎ በመቃወም በዚህ ሳምንት አደባባይ ወጥተዋል። የዓይን ማኞች እንደሚሉት ፖሊስ ለተቃዋሚ የወጡት እነኝህን ማየት የተሳናቸውን ሰዎች ሰብስቦ ከከተማ ወጥቶ የጣላቸው መሆኑን የዓይን ማኞች ተናግረዋል። በሞኪ ኤድዌን ኪንደስካ ከያውንዴ የተላከውን ዘገባ ደረጀ ደስታ ያቀርበዋል በካሜሩን በርካታ ቁጥር ያላቸው ማየት የተሳናቸውን ካሜሩናውያን ፖሊስ የፈጸመባቸውን ጥቃት ቢኖርም ይፈጽምብናል ያሉትን የስራ መድሎ በመቃወም ለሳምንት የዘለቀውን ተቃውሞ ሰልፋቸውን አርብ ዕለትም በአገሪቱ ዋና ከተማ ያውንዴ ቀጥለውበት ውለዋል። ባለፈው ማክሰኞ በያውንዴ የጣለው ዶፍ ዝናብ ያልበገራቸው ማየት የተሳናቸው ሰዎች በአገሪቱ ዋና ከተማ በሚገኙት ዋና ዋና መንገዶች በዘጠኝ ተከፍለው ተቃውሟቸውን አሰምተዋል። መንገድና አቅጣጫ ለመለየት የሚይዙትን ነጫጩን ጠቋል ሚ በትሮቻቸውን ወደ ላይ በማንሳት የካሜሩን ፖሊሶች ጥቃት እንደሚፈጽሙባቸው ዓለም እንዲያውቅላቸውና መንግስትም የስራ ዕድል እንዲሰጣቸው ሳምንቱ ሙሉ ሲጠይቁ ከርመዋል። የተቃዋሚዎቹ ቃል አቀባይ አርኖልድ ድጅክሲ እንዲህ ይላሉ። የመጀመሪያው ተቃውሞ የጀመረበት ሰኞ ቀን የካሜሩን ፖሊሶች ማየት የተሳናቸውን እነዚህን ሰዎች ነጭ በትሮቻቸውን ሰባበሩ፣ ልብሶቻቸውን ቀደዱ፣ እስከ ስድስት ሰዓታት ለሚደርስ ጊዜ አሰሩ። ማክሰኞ በጠቅላይ ሚኒስትሩ ጽህፈት ቤት ፊት ለፊት ተቃውሟቸውን ሲያሰሙ ወደ ስልሳ የሚደርሱ አይነ ስውራን አባሎቻቸው ያሉበት ቡናቸው በድጋሚ በፖሊሶች ጥቃት ደርሶባቸዋል። ፖሊሶቹ በአውቶቡስ ካጎሯቸው በኋላ ማየት የተሳናቸውን ሰዎች ከዋና ከተማው ያውንዴ አውጥተው በመጣል ቤታችሁ ፈልጋችሁ ተመለሱ ብለዋቸዋል። ቪኦኤ ያነጋገራቸው የካሜሩን ፖሊሶች ህገወጥ ናቸው ያሏቸውን ማየት የተሳናቸውን ተቃዋሚዎችን ከመንገድ ለማስወገድ እርምጃ መውሰዳቸውን አምነዋል። በያውንዴ ዋና የፖሊስ ማዕከል የሚገኙ ባለስልጣኖች ግን ማየት የተሳናቸውን ሰዎች ከዋና ከተማው ያውንዴ አውጥተው በመጣል ስለቀረበባቸው ክስ ምንም ምላሽ አልሰጡም። የአይን እማኞች ለቪኦኤ እንደተናገሩት ፖሊስ ማየት የተሳናቸውን ሰዎች በተለያዩ አቅጣጫዎች እያወጣ ከያውንዴ ውጪ ጥሏቸዋል። አንዳንዶቹ የተጣሉት እስከ 30 ኪሎ ሜትር ርቀት ላይ ነው። ተቃዋሚዎቹ ወደ ቤታቸው ለመመለስ ለቤተሰቦቻቸው መደወል ወይም አልፎ ሕያጅ ተሽከርካሪዎችን እርዳታ መጠየቅ እንደነበረባቸው ተገልጸዋል። የአገር ውስጥ መገናኛ ብዙሀን ማየት የተሳናቸው ሰዎች ባለፈው ሐሙስ ማኔዳ ቡዌ፣ እና ምንባል ማዮ ከተሞች ጨምሮ በተለያዩ ከተሞች ፖሊሶች የሚያደርሱባቸውን ጥቃት ተቃውመዋል። ካሜሩን እንደ ኤሮፓ አቆጣጠር በ2010 ማየት የተሳናቸውን ጨምሮ ለአካል ጉዳተኞች ጥበቃ እንዲደረግ ሕግ አውጥታለች። ይሁን እንጂ ማየት የተሳናቸው ካሜሩናውያን ግን ብዙዎቹ ቀጣሪዎች ብዙም ተፈጻሚ ያልሆነውን ሕግ እንደማያከብሩ ይናገራሉ። የካሜሩን መንግስት ወደ 600,000 የሚጠጉ ማየት የተሳናቸው ሰዎች በሀገሪቱ ሲገኙ ጨርሰው ማየት የማይችሉ አይነ ስውራን ደግሞ ከ ደግሞ ከአንድ ሚሊዮን በላይ መሆናቸውን ይናገራሉ። አድማጮች፣ ለዜናው የተመደበው ጊዜ በዚ በቃ ከቀሬ ቅዳሜ ምሽት ዝግጅቱ ቻችን ጋር አብራችሁን ቆዩ። የዓለም ዜናዎችን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅቶቻችንን ከአጭር ሞገድ መስመሮች እና ከኢትዮ ሳት በተጨማሪ በዌብሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም ላይ በፌስቡክ ደግሞ አት ቪኦኤ አምሀሪክ ብላችሁ በቀጥታ ልታደምጡ ትችላላችሁ። የዓለም አቀፍ የግብርና ሽልማት ተሸላሚ ከሆኑት የመቀሌ ዩኒቨርስቲው መስራችና የመጀመሪያ ፕሬዚደንቱ ከፕሮፌሰር ምትኩ ኃይለ ጋር የተደረገ ውይይት፣ ወጣቶች የሚግባቡበትና በተለምዶ አራድኛ የሚባለውን ቋንቋ በማህበራዊ መገናኛ ከምታስተዋውቅ ወጣትና ከስነ ልሳን መምህር ጋር የተደረገ ቆይታ እንዲሁም የህዝብ ንብረት ሆኖ እንዲቆይ የተወሰነለት አንጋፋው የድሬዳዋው የምድር ባቡር ሁለገብ ሜዳ ጉዳይ። እነዚህን ይዘን ከእናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዝ። ወደ ቀዳሚው ቅንብር እንሻገር። በቅርቡ በምዕራብ ኦሮሚያ በጊምቢ ወረዳ የተፈጸመውን በመቶዎች የተቆጠሩ ሰላማዊ ዜጎች ግድያ ተከትሎ በተለያዩ የሀገሪቱ አካባቢዎች እየጨመረ የመጣው በንጹሐን ዜጎች ላይ የሚደርስ ጥቃት ከብዙዎች ዘንድ ከፍተኛ ቁጣና ተቃውሞ አስነስቷል። የዜጎችን ደህንነት ጥበቃ ዋስትና አስመልክቶም እነኚህ ግድያዎችና መፈናቀሎች መቼና እንዴት ነው የሚቆሙት የሚሉትን ጥያቄዎች ከሚያነሱት በርካቶች አንስቶ የክልልና የፌዴራል መንግስቱን በተለያዩ ደረጃዎች ተጠያቂ እስከሚያደርጉት ድረስ የተለያዩ ድምጾች ይሰማሉ። የጊምቢውን ግድያዎች ተከትሎ የተለያዩ መግለጫዎችን ያወጡ በውጭ ሀገሮች የሚገኙ በርካታ ድርጅቶችና የማህበረሰብ ተቋማትን በመወከል የቀረቡ ሁለት ኢትዮጵያውያንን አነጋግረናል። በአንጻሩ ከተለያዩ ወገኖች ለሚቀርቡት ክሶችና ወቀሳዎች የኢትዮጵያን መንግስት ከፍተኛ ባለስልጣናት በማነጋገር ቀጥተኛ ምላሻቸውን ለማካተት ለቀናት ያደረግነው ጥረት ለጊዜው ባይሳካም ከትናንት በስቲያ ሐሙስ፣ ለውጭ ጋዜጠኞች መግለጫ የሰጡትን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ጉዳዩን አስመልክቶ የሰጡትን አስተያየት ይዘናል። አሉላ ከበደ ነው ያሰናዳው፤ እንደሚከተለው ያቀርበዋል። ኢትዮጵያዊ መሰረት ያላቸው ቁጥራቸው ከሀያ በላይ የሚደርስ ድርጅቶችና የማህበረሰብ ተቋማት ሰሞኑን በጋራ ያወጡት መግለጫ ከመካከላቸው አንዳንዶቹ ቀደም ብለው በተናጠል ያወጡም አሉባቸው። የኢትዮጵያ መንግስት ለተፈጸመው ወንጀል ኃላፊነት ወስዶ ገዳዮቹንና ተባባሪዎቻቸውን በአስቸኳይ ለፍርድ ካላቀረበ በተቃውሞ እንወስዳለን ያሏቸውን እርምጃዎች በመግለጫቸው ዘርዝረዋል። ድርጅቶቹም በመወከል ጉዳዩን አስመልክቶ የተናገሩት እዚህ ዩናይትድ ስቴትስ የቨርጂኒያ ክፍለ ግዛት ነዋሪው ዶክተር ሽፈራው ገሰሰ ናቸው። ጽሑፉን ያወጣ ነው ወደ ሀያ ሦስት ድርጅቶች ነን። ከዛ ውስጥ ወርልድ ዋይድ ኢትዮጵያን ሲቪክ አሶሴሽን ኔትወርክ ወይም ዊካን የሚል የብዙ ሲቪክ ድርጅቶች ስብስብ አለ። ቪዥን ኢትዮጵያ አለበት። የጎንደር ህብረት ለኢትዮጵያ አንድነት፣ ግሎባል አሊያንስ ፎር ጀስትስ እና የመላው ሸዋ ህዝብ ሁለገብ ዓለም አቀፍ ልማት ማህበር እነዚህ አንዳንዶችን ለመጥቀስ ያህል ነው። ሁሉንም ሀያ ሶስቱን አልጠቅስ። እነዚህ ናቸው ተባብረው መግለጫውን ያወጡት። ተቀነባብሮ እየተፈጸመ ነው ሲሉ በተለያየ ደረጃም የኢትዮጵያን መንግስት ተጠያቂ ያደረጉት መግለጫውን ያወጡት ድርጅቶችና ተቋማት ለድምዳሜያቸው መሰረት ያደረጉበትን መሟገቻም እንዲህ ያቀርባሉ። ባለፈው ሳምንት በምዕራብ ወለጋ በግንቢ ወረዳ የደረሰው ዘግናኝ የዘር ማጥፋት ጭፍጨፋ ወይም ጀኖሳይድ ነው። ሁሉንም የጀኖሳይድ ዴፊኒሽን የሚያሟላ በአማራዎች ላይ አማራ በመሆናቸው ብቻ ተለይቶ ታቅዶ ከበላይ አመራር ሁሉ ከወረዳ ሁሉ አመራሮች ያሉበት ትዛዝ ተሰጥቶ በእቅድ የተፈጸመ ግድያ ነው። እንዲሁ ዝም ብሎ የደረሰ አይደለም። የአስራ አምስት ቀን ጨቅላ ህፃን ሁሉ ሳይቀር ያለማረ ዘግናኝ የሆነ የዘር ጭፍጨፋ የተካሄደው በአማራዎች ላይ እና በየትኛውም ዓለም ግድያዎች ይካሄዳሉ። ግን እንደዚህ አይነት ዘግናኝ የሆነ ከአንድ ቤተሰብ አንድ አባት ሀያ ሁለቱ ቤተሰብ ስድስት ልጆች አስራ ስድስት የልጅ ልጆችን ያጡበት ሀያ ሁለት ሰዎች ልጆቻቸውን፣ ቤተሰቦቻቸውን ራሳቸውን የቀበሯቸው ሌላ የሚያቀብር እንኳን አጥተው፣ ሌላኛው አባት አስራ ሁለት የቤተሰብ አባላት ተገድለውባቸው እሳቸውን ስላምናቸው አላህ ምን ነው ተውከኝ እኔን የሚያሰኝ እንደዚህ በምሬት አልቅሰው እኛን ሁሉ ያስለቀሱ ድርጊት ነው የተፈጸመው። ሌላኛዋ ወላሂ ከእንግዲህ አማራ አልሆንም እያለች የጩዎች እንዳልማሯት እንደገደሏት ነው። እንደዚሁም አንደኛዋ ደግሞ የእናቷ ሞታ የአስራ አምስት ዓመት ጨቅላ ህፃን እግዚአብሔር ትረፊ ብሏ ተርፋ ተገኝታለች። እናቷ ሞታ የመመጠችው እናቷ ጉዮ ተቀምጣ ማለት ትንፋሿ ተገኝቶ ተርፋለች። ይሄ በምንም መለኪያ የሌለው ዘግናኝ ጭፍጨፋ መንግስት መር የሆነ ምክንያት አንዳንድ ፖርቶች እንደወጡት የወረዳው አመራር፣ የወረዳው ኃላፊ፣ የወረዳው አስተዳዳሪ ደውለው እንዳሳወቋቸው የቀበሌ አመራሮች በሰራዊት ውስጥ ቆመዋ ምነዋል ይሄ ሁሉ ሲሆን ጮኸዋል። ከዛ በፊት ይሄ ነገር እንደሚመጣ ታውቆ ድረስልን እያሉ መንግስት ባልደረሰም ሆን ተብሎ ተባብሯል። ካልተባበረም ደግሞ አለመከላከሉ ራሱ ያስጠይቀዋል። እና መንግስት ኃላፊነቱን መውሰድ አለበት። ማለት ይህንን ስንዛ እንዳይሆን ማድረግ ነበረበት። ደግሞ ሆኖ ከተጀመረ በኋላ ማስቆም ሁሉ ይችል ነበር። ለሰባት ሰዓት የፈጀ የጭፍጨፋ ኦፕሬሽን ያካሄዱት ይህንን ማስቆም ነበረበት። ይህን ባለማስቆሙ ከተጠያቂነት አያመልጥም። አሁንም የተለያዩ እርምጃዎችን መውሰድ አለበት። ከቅርብ ጊዜ ወዲህ በግራም በቀኝም በተሰለፉ ወገኖች እንደ ዘበት የሚቀርበውና የግፍ ግድያዎች በተፈጸሙበትም ጭምር በአብዛኛው ለስያሜው የተቀመጠውን ዓለም አቀፍ መዘኛ አያሟላም በሚል ተደጋግሞ የሚሰማ እጅግ ብርቱ መዘዝ እንዳለው የሚታመን ሐረግ እርሳቸውም በንግግራቸው ተጠቅመው ነበርና፣ ለዚህስ ድምዳሜ መሰረታችሁ ምንድን ነው በሚል ለተሰነዘረላቸው ጥያቄም፣ ምላሽ ያሉትን እንዲህ ነው ያቀረቡት። ጀኖሳይድ፣ ወይም የዘር ማጥፋት ዝም ብሎ በዘፈቀደ የሚነገር መሆን የለበትም። በተባበሩት መንግስታት በአስራ ዘጠኝ አርባ ስምንት ጀኖሳይድ ኮንቬንሽን በተባለው ላይ በተለይም አንቀጽ ሁለት ላይ ማንኛውም ታቅዶ አንድን ጎሳ፣ ነገድ፣ ዘር፣ ወይም ሃይማኖት ወይም ግሩፕ በሙሉ ወይም በከፊል ለማጥፋት የሚደረግ ግድያ ወይም ደግሞ ጉዳት ማድረስ ገደላ ብቻ ሳይሆን የተረፉት ራሳቸው እንኳን የአእምሮ ጉዳት ደርሶባቸዋል። ሜንታል ፋርም የሚለው የአእምሮ ጉዳት የደረሰባቸው እነሱም ራሱ በዚ ይጠቃላሉ፣ አደለም የሞቱት። ይህ ሁሉ የተካሄደው ዝም ብሎ መጥቶ እንደ ሌሎች የሽብር ቡድኖች ያገኘውን የህብረተሰብ ክፍል ሁሉ አደለም። አንድ ሁለት ብሎ ማማራዎቹ ተለይተው ታቅደው እንዳይወጡ ተደርገው እንዲጠፉ የተደረገ ነው እና ስለዚህ ይሄ በሙሉ ያሟላል። ስለሚያሟላ ነው እንጂ የምንጠቀመው እንዲሁ ዝም ብሎ ነገሮችን ሁሉ አምጥቶ ከመደረት አንጻር አደለም፣ በደንብ ያሟላል። በመግቢያው የጠቀስ ነው በእንግሊዝኛው ምህጻረ ቃል ኦላ፣ በግርድፉ ወደ አማርኛ ሲመለስ ደግሞ የኦሮሞ ቅርስ አመራርና የመብት ተሟጋች ማኅበር የተባለው ቡድን በበኩሉ ኢትዮጵያ ውስጥ በፌዴራል መንግስቱ በራሱ እየተፈጸሙ ናቸው ያላቸውን ግድያዎች አስመልክቶ ሚዛናዊ ዘገባ ይቅረብ በሚል ርዕስ በቅርቡ ባወጣው ጋዜጣዊ መግለጫ ያሰፈረውን ፍሬ ነገርና ከቡድኑ መሪ ጋር ከተካሄደ ቃለ ምልልስ የተወሰደ ምላሽም አካተናል። ሰኔ 8 2014 ዓ ም በርካታ ማኞችን ጠቅሶ 230 የአማራ ተወላጆች ኦሮሚያ ውስጥ በኦሮሞ ነፃነት ግንባር ተዋጊዎች ተገደሉ ሲል አሶሺየትድ ፕሬስ ሰኔ 10 2014 ዓ ም መዘገቡን በመጥቀስ የተንደረደረው መግለጫ በምዕራብ ኦሮሚያ ጊምቢ ወረዳ በርካታ ቀበሌዎች ውስጥ የደረሰውን ሮይተርስን፣ ቢቢሲ የዜና ወኪልን፣ ዘጋርዲያንን እና ኒውዮርክ ታይምስን ጨምሮ በርካታ የዜና ተቋማት መዘገባቸውን ይዘረዝራል። በማስከተልም የድርጊቱ ፈጻሚዎች በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ አቁመው ሰላማዊና ሁሉን አቀፍ ወዳለው ንግግር እንዲመጡም ጥሪ እናደርጋለን ብለዋል። መግለጫው አክሎም ቡድኑ በምዕራብ ኦሮሚያ ተፈጸመ ያለውን ኢፍትሃዊነት በመቃወም የሚቆም መሆኑን፣ ነገር ግን በኦሮሚያ በጠቅላይ ሚኒስትር አብይ አህመድ አስተዳደር ይበልጥ ተባብሶ እየቀጠለ ነው ያለው ከፍተኛ የሰብአዊ መብት ጥሰት አጠቃላዩን ገጽታ በሚያሳይ መልኩ በሚዛን መዘገብ አለበት ሲል ጠይቋል። ምንም እንኳን የመንግስት እቅድ ሁሉንም የኦሮሞ ነጻነት ግንባር ተዋጊዎች ደጋፊ አድርጎ የመሳል ዝንባሌ ቢሆንም አብዛኛው የኦሮሞ ተወላጅ አገሪቱ ለገጠሟት ፈተናዎች ሰላማዊ መፍትሄ እንዲመጣ የሚፈልግ ሰላማዊ ሕዝብ ነው ብሏል። መግለጫውን ተንተርሶም የኦሮምኛ ክፍል ባልደረባችን በፍቃዱ ሞረዳ በተለይ የሰሞኑን ግድያዎች አስመልክቶ ከድርጅቱ ዲሬክተር ከወይዘሪት ሴና ጅምጅሞ ጋር ካደረገው ቃለ ምልልስ ያገኘ ያገኘነው ደግሞ እንደሚከተለው ቀርቧል። ሕጻናትና አረጋውያንን ጨምሮ ቁጥራቸው የበዛ ንጹሐን ዜጎች የተገደሉበትን የሰሞኑን የግንቢውን ግድያ አስመልክቶ ለቀረበላቸው ጥያቄ ሲመልሱም ከዚህ ቀደም ተፈጽመዋል ያሏቸውን ግድያዎች ጨምረው በገለልተኛ ወገን መጣራት አለበት የሚል ምላሽ ነው የሰጡት። ወለጋ ላይ አሁን የተገደሉትም ሆነ ባለፉት ሁለትና ሶስት ዓመታት የተገደሉትን በተመለከተ የድርጅታችን አቋም አንድ እና አንድ ነው። እዚህ ሀገር ውስጥ በሁሉም ብሔረሰቦች ላይ እየተፈጸመ ያለው ወንጀል ገለልተኛ በሆነ አካል መጣራት አለበት የሚል ነው። ምክንያቱም በኦሮሞ ህዝብ ላይ ግድያ እየፈጸመ ያለው ሌላ ሳይሆን መንግስት ራሱ ስለሆነ፣ ከእርሱ ውጪ የሆነ አካል ነገሩን ማጣራት አለበት ብለን እናምናለን። በአካባቢዎቹ የሚንቀሳቀሱት ታጣቂዎች ግድያዎቹን አልፈጸሙም ትላላቸው ሆይ ሲል በፈቃዱ ላነሳላቸው ጥያቄ ሲመልሱ ማህበራቸው በተለያየ አካባቢዎች ሰዎች ያለው መሆኑን የተናገሩት ወይዘሪት ሴና በኦሮሚያ አለ ያሉትን አደገኛ ሁኔታ በመጥቀስ ወደ አካባቢዎቹ በአካል በመሄድ ይህን የፈጸመው መንግስት ነው ወይም ይህን ያደረገው ሌላ አካል ነው ብለን በእርግጠኝነት ለመናገር አንችልም፣ አንፈልግም ብለዋል። ቤተሰቦችን ጭምር ጠይቀን የመንግስት እጅ እንዳለበት ግን እናውቃለን ሲሉም ያን የቀደመ ክሳቸውን አጠናክረዋል። ገሩ ዋንቶ ኮከቤት ነው። ግን አንድ የምናውቀው ነገር ብዙ ሪፖርቶች አውጥተናል። በመቶዎች የሚቆጠሩ ቤተሰቦችን በቪዲዮ ጭምር አነጋግረን ያወጣነው ሪፖርት አለ። እናም የመንግስት እጅ እንዳለበት እናውቃለን። ሌሎች ተዋጊዎች ስላደረሱት እስካሁን በተጨባጭ ያገኘነው ነገር የለም። የለም ማለት አንችልም። የተለያዩ ነገሮችን እንሰማለን ግን እስካሁን ዘግናኝ የሆኑ ድርጊቶች የሚፈጸሙት በመንግስት ኃይሎች እንደሆነ እየዘገብን ነው። የሌላውን መቶ በመቶ መናገር አንችልም። በመቀጠልም በፈቃዱ ለእነኚህ ግጭቶችና ግድያዎች መፍትሄው ምንድን ነው? ሲል አነሳላቸው ጥያቄ ሲመልሱ መፍትሄውን እንደሚያውቁ ነገር ግን ዋናው ጥያቄ በስራ ላይ የሚውሉበት ጊዜ መቼ ነው የሚለው ነው ብለው እንደሚያምኑ ተናግረዋል። እጅግ የከፋ ያሉትን ግድያ ጨምሮ ያችን አገር የገጠሙትን ድርብርብ ፈተናዎች ለመፍታት አማራጩ ሁሉን የሚያካትተ ንግግር ብቻ ነው ይላሉ። እዚህ ሀገር ውስጥ ሰው የእንስሳን ያህል ክብር ሳይሰጠው እየታረደ ነው። ድርቅ አለ። ሀገሪቱ ጦርነት ውስጥ ነው የነበረችው። ሰው ለሁለት ዓመት ያህል ጊዜ አላረሰም። ወጣቶች ተሰደዋል። ከፊሉ ታስረዋል፣ ሌሎች ሞተዋል፣ የተቀሩት ታጥቀው እየተዋጉ ነው። ከ2020 ዓመተ ምህረት አንስቶ ይህ መንግስት በሀገራዊ ጉዳዮች ዙሪያ ለመወያየት በአስቸኳይ መቀመጥ ነበረበት ሁሉም ወገኖች ኦሮሞው፣ አማራው ሶማሌው ሶማሌውና ሌላውም ህዝብ ተሳትፎበት እዚህ ደርሰናል ይሄ መንግስት ይዘን የመጣ ነው መንገድ እዚህ አድርሶናል ስለሆነም ከዚህ ውስጥ ለመውጣት የኢትዮጵያ ህዝብ ምን ይፈልጋል የኦሮሞ ህዝብ ምን ይፈልጋል የአማራ ህዝብ ምን ይፈልጋል ምን ቢደረግ ይበጃል ብለን ቁጭ ብለን ካልተነጋገርን በስተቀር አሁን ባለው ሁኔታ እኔም በሜዳዬ ላይ ሆኜ አንተም በሜዳህ ላይ ሆነ የምንወስን ከሆነ እየተጨራረስን እንሄዳለን። በዚያም ላይ ድህነትና ረሃቡ እየጨመረ የሚሄድ ይመስለኛል። በሌላ በኩል ቀደም ሲል ለተሰሙትም ሆነ ከተለያዩ ወገኖች ለሚቀርቡት ለእነኚህ ክሶችና ወቀሳዎች የኢትዮጵያን መንግስት ከፍተኛ ባለስልጣናት በማነጋገር ቀጥተኛ ምላሻቸውን ለማካተት ለቀናት ያደረግነው ጥረት ለጊዜው ባይሳካም በመግቢያችን እንደጠቆም ነው ከትላንት በስቲያ ሐሙስ ለውጭ አገር ጋዜጠኞች መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ጉዳዩን አስመልክቶ ሲናገሩ ከሰሞኑ ጥቃት በፊትም ሆነ በኋላ መንግስት ትኩረት ሰጥቶ እየሰራበት ነው ብለዋል። ሰላምና ጸጥታ የመንግስት ቁልፍና ቀዳሚ አጀንዳ መሆናቸውን በአትኩሮት መናገር ፈልጋለሁ። ጸጥታን የማስከበር ዝርዝር ተግባር በተፈጥሮ ለየዕለት የህዝብ ግንኙነት ስራ የሚሆን አይደለም። እናም የተወሰኑ ፈተናዎች ቢኖሩም የጸጥታ ዘርፉ ሊደገፍና በተልእኮውም ውጤት እያመጣ መሆኑ ሊታመን ይገባዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ከትላንት በስቲ ሐሙስ ለውጭ ሀገር ጋዜጠኞች በሰጡት መግለጫ ጉዳዩን አስመልክቶ ከተናገሩት የተወሰደ ነበር የተከታተላችሁት። አድማጮች፣ ቀደም ብለን እንደገለጽነው ጥቃቶቹን ጨምሮ በኢትዮጵያ ባለው አጠቃላይ ሁኔታ ዙሪያ ምላሽ እንዲሰጡን ከፍተኛ የመንግስት ባለስልጣናትንና የገዢውን የብልጽግና ፓርቲ መሪዎች ለማሳተፍ ባደረግነው ጥረት የመገናኛ ብዙሀን ባመዛኙ ስለ ኢትዮጵያ ሲዘግቡ በኢትዮጵያ ያለውን ሁኔታ ይበልጥ በማባባት ስራ ነው የተጠመዱት። አብዛኞቹም ሰላም ከማምጣት ይልቅ ዘውግና ሃይማኖት ለይተው የብጥብጥ አዙሪት እንዲቀጥል የሚያደርግ ስራ ነው የያዙ ሲሉ አጥብቀው የተቹት የብልጽግና ፓርቲ የሕዝብና የውጭ ግንኙነት ኃላፊ ዶክተር ቢኪላ ሁሪሳ በተለይ ከአሜሪካ ድምፅ ጋር ለሚደረግ ቃለ ምልልስ ፈቃደኝነት አሳይተው በጊዜው ለስራ ጉዳይ ከተጓዙበት ከከተማ ውጪ በነበሩበት ሁኔታ ግን ስለ ዝርዝሩ መነጋገር ባለመቻላቸው የቃለ ምልልሱን ይዘትም ሆነ ቃለ ምልልሱ የሚካሄድበትን ትክክለኛ ቀንና ሰዓት ለመወሰን በተቀጣጠርንበት የመጨረሻ ሰዓት በስልክ ልናገኛቸው ባለመቻላችን የታሰበው ለጊዜው ሳይሳካ ሊቀር ችሏል። ይሁንና ለእርሳቸውም ሆነ ለሌሎች ከፍተኛ የመንግስት ባለስልጣናትና የገዢው ብልጽግና ፓርቲ መሪዎች በኢትዮጵያ ወቅታዊ ጉዳዮች ላይ በተለይ ከአሜሪካ ድምፅ ጋር ለሚደረግ ቃለ ምልልስ ያቀረብነው ግብዣ አሁንም ክፍት መሆኑን ለመግለጽ እንወዳለን። መልካም ምሽት። ዝግጅታችን ይቀጥላል። አብራችሁን ቆዩ። በነገራችን ላይ በዝግጅቶቻችን ዙሪያ አስተያየት ወይም ጥያቄ ካላችሁ የምትልኩበትን አድራሻ እናስታውሳችሁ።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 በኢንስታግራም ዩቲዩብ፣ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ቀጣዩ ዝግጅት ወደ መቀሌ ይወስደናል። የመቀሌ ዩኒቨርስቲ መስራችና የመጀመሪያው ፕሬዚደንት ፕሮፌሰር ምትኩ ኃይለ ከሁለት ሳምንታት በፊት ዓለም አቀፍ የግብርና ሽልማት አሸናፊ ሆነዋል። ፕሮፌሰር ምትኩ የግብርና ምርምር በማድረግና የግብርና ትምህርትን በማስፋፋት ባደረጉት አስተዋጽኦ ምክንያት ነው ሽልማቱን ያገኙት። ሽልማቱ የተሰጣቸው ዓለም አቀፍ የግብርናና ላይፍ ሳይንስ ከፍተኛ ተቋማት ከተባለ ማህበር ሲሆን ከእርሳቸው ጋር ፕሮፌሰር ማርክ ቫን ሞንታጉ ከጌንት ዩኒቨርሲቲ ተሸላሚ ሆነዋል። ሁለቱም ተሸላሚዎች ያለፈው 2021 ዓመተ ምህረት የዓለም ግብርና ሎሬቶች ሆነዋል። ፕሮፌሰር ምትኩ ኃይለ አሁን የሚገኙት መቀሌ ሲሆን፣ ሙልጌታ አጽብሃ አነጋግሯቸዋል። ወደ ቃለ ምልልሱ። የመቀሌ ዩኒቨርሲቲ የመጀመሪያው ፕሬዚደንት እንዲሁም መስራች ፕሮፌሰር ምትኩ ኃይለም በመጀመሪያ የዓለም አቀፍ የግብርና ሽልማትን ሎሬት ተሸላሚ በመሆኑት እንኳን ደስ አሉት ማለት እፈልጋለሁ። እኔም እንኳን አብሮ ደስ ያለን የሁላችን ሽልማት ስለሆነ በሁላችንም ስም ለመሰግን እወዳለሁ። ይህንን ዓለም አቀፍ ሽልማት በግብርና ምርምር በመስራቱ እንዲሁም ደግሞ የግብርና ትምህርት እንዲስፋፋ በመስራቱ በተጨማሪም አርሶ አደር መሰረት ያደረገ የምርምር ስራዎች በመስራቱ እንደተሸለሙ ነው የተነገረውና ሽልማቱ እንዴት አዩት? ሽልማቱ ቅድም እንዳልኩ ለሁሉም የተሰጠ ሽልማት ስለሆነ ከዛ አንጻር ነው ማየው ምክንያቱ የተማርኩት እርሻ ከሱም ከእርሻም በላይም ደግሞ ወደ ዋናው አፈር ለምነት ስለሆነ ከመጀመሪያውም ከአረማያ በተመረቅኩም ከዛም በኋላ ዛ ጀማሬ መምህር ሆኜ ከተቀጠርኩበት ጀምሮ እስከመጨረሻ መጨረሻ ፒኤችዲም እስካገኘሁ እና እዛም በተለያየ በማስተማር በምርምር እና ማህበረሰብ አገልግሎትም አመራርም ደረጃ የተለያዩ ስራዎች የሰራሁባቸው ስለሆነ ከዛም በኋላ ወደ ትግራይ የመጀመሪያው የህፀት ዝናብ ግብርና ኮሌጅ ሲቋቋም ይህን ኮሌጅ እንዳቋቋምና ኃላፊነቱን እንደተሰጠ ከዛ ቀስ በቀስም ወደ ዩኒቨርሲቲ ደረጃ የደረስንበት ስለሆነ የግብርና ትምህርት አስፈላጊ ነው። ለህዝባችን ከሰማኒያ አምስት ከመቶ በላይ የገጠር ነዋሪ በግብርና የተሰማራ ግብርና ደግሞ ለኢኮኖሚ ሰፊ አስተዋጽኦ ያለው ሴክተር ስለሆነ ለዛ ደግሞ የተሻለ ትምህርት የግብርና ትምህርት እንዲሆን ከጣርናው ሰዎች አካል ሆኜም አባልም ሆኜ የግብርና ትምህርት ሰፊ ትኩረት እንዲሰጠው ከማድረግ ለማድረግና እድሉን ስላገኘው በዛ መልኩ በምናሰለጥናቸው ተማሪዎቻችን እና በምንሰጠው ደግሞ ክህሎትና የአስተሳሰብ ለውጥ በማምጣት በተወሰነ ደረጃ የግብርና ምርታማና ምርታማነትን ከፍ እንዲል የማድረጉም እድል በማግኘቴ እና ከብዙ ተማሪዎች ጋር ደግሞ በመጀመሪያ ዲግሪ፣ በሁለተኛ ዲግሪ፣ በፒኤችድም ደረጃ ያስተማርኳቸው ተማሪዎች ሁሉ፣ ከነሱም ጋር ባደረግናቸው ምርምሮች፣ በግሌም ባረኳቸው ምርምሮች የዛ ሁሉ ድምር ውጤት ነው። በዚህ ሽልማት ያበቃል። ከዚህ ጋር ተያይዞ ሰፊ ምርምር ስራዎች እንደሰሩም ይታወቃል። ከ250 በላይ የምርምር ስራዎች በዓለም አቀፍ ጆርናሎች አሳትመዋልና እነዚህ በጣም ብዙ ናቸው። በዋናነት በምን ዘርፍ ነው ትኩረት ሲያደርጉ የነበሩ? እርስዎ ምርምር ጽሁፎች በብዙ መልኩ የሚታዩ ናቸው። መጽሐፍትም አሉ ለፖሊሲ የሚሆኑም ለሌላ ቀጥታ ተግባራዊ የሆኑ ስራዎችም የተካተቱባቸው ጽሁፎች ናቸው። በአብዛኛው እኔ እንግዲህ ከመጀመሪያው ጀምሮ ስሰራው የነበረ ምርምር ዘርፌም ዋናው በተፈጥሮ ሀብት ላይ ነው። ከተፈጥሮ ሀብትም ደግሞ ስለ አፈር ነው። አፈር ደግሞ በሳይንሳዊ ይዘቱ እንደምናውቀው የብዙ ሁኔታዎች ጥምር ውጤት ነው። ከክላይሜት ጋር ይገናኛል። ከጂኦሎጂ ጋር ይገናኛል። ከእጽዋት ጋር ይገናኛል። ከሁሉም ስለሚገናኝ አፈር የተፈጠረውም ከነዚህ ድምር ውስብስብነት ስለሆነ አፈርን አጥንቶ አፈር ደግሞ ዋናው ለተክል ደግሞ ማብቀያ ነው። አንድ ተክል የሚያስፈልጉትን ነገሮች ሁሉ አፈሩ ነው የሚሰጠው። ስለዚህ አፈሩን በደንብ ከተረዳ ነው ሌሎችም የተፈጥሮ ጸጋዎቻችንም ልናቃቸው እንችላለን በሚል አቅጣጫ ከመጀመሪያውም ጀምሮ በዛ አቅጣጫ ሄደን የኢትዮጵያን አፈር የትግራይንም አፈር ሁሉንም እንወቅ የሚለው የመጀመሪያ ስራችን ነው የነበረው። ከአርሶ አደር ጋር በቅርበት መስራት ወይም ደግሞ ምርምር ስራዎችን መፈጸም ውጤታማ ለመሆን ያለው ድርሻ ምን ይመስላል? እንግዲህ መነሻችን ምንድን ነው የምንለው፣ ገበሬዎቻችን ዝም ብለው አይደለም የሚያርሱት። የትኛው የአፈር አይነት መቼ እንደሚታረስ ያውቃሉ፣ መቼ እንደሚዘራ ያውቃሉ። በራሳቸው ትንበያም ዝናብም መቼ እንደሚመጣ ያውቃሉ በአብዛኛው እንደውም ባደረግነው ጥናት የገበሬዎቻችን የመተንበይ አቅማቸውና ሳይንሳዊ ትንበያዎችም የሚገናኙበት ሀቆች አሉ ሳይንሳዊ ሀቆች አሉ እና ገበሬዎችን ይሄን ያወቁበት መንገድ የረዥም ጊዜ ልምዳቸው ነው ስለዚህ ከነሱ ለምን አንማርም አንድ ገበሬ ቀይ አፈር ነው መሬት ሲል ቀይ አፈር የሚያመጣው የብረት ንጥረ ነገር መኖሩ ሳይንስ ያውቃል። ስለዚህ ገበሬው አፈሬ ቀይ ነው በሚልበት ጊዜ ቀይ የሆነበትን ምክንያቱን በሳይንስ ተንትነህ ደግሞ ማሳየት ጥሩ ነው። ትክክል ነው። ይህን ያህል ይዘት ያለው የብረት ንጥረ ነገር ያለው የዚህ አይነት ከለር ያመጣል የሚለውንም ሳይንሳዊ የአፈር ሳይንስ ይዘቱ ደግሞ ያሳየናል። አፈሬ ጥልቅ ነው ይላል። ወፍራም አፈር አለኝ ይላል። ቦዳ መሬት ይለዋል። አንዳንድ ጊዜ ቦዳ መሬት ደግሞ ወይ ደግሞ ጥልቀት ያለው አፈር ስንል ደግሞ በሳይንሰው ከስንት ሴንቲሜትር በላይ ነው? መቶ ሴንቲሜትር፣ ሁለት መቶ ሴንቲሜትር ነው ወይ? ያ ወፈር ያለው አፈር ደግሞ ብዙ ውሃ እንደሚይዝለት ያውቃል። ብዙ ንጥረ ነገር እንደሚኖርለት ያውቃል። የሚተክለው ተክል ደግሞ ስሩ በስፋት እንደሚሄድለት ደግሞ ያውቃል። ይህን ደግሞ ወደ ሳይንሳዊ ለውጠ ደግሞ የማጥናቱ። አዎ በዚህ መልኩ የሰየምከውም ሊያስኬድ ሊያስገድ ይችላል። ይሄ የሚጠቅመው ለምንድን ነው? የሳይንሳዊ ይዘቱን ካወቅን ወደ ኤክስቴንሽን ስራው ስንሄድ፣ ለገበሬው በዚህ በቀይ አፈርህ ላይ ይህን ማዳበሪያ ከጨመርክበት የዚህን ያህል ምርት ታገኛለህ። ምርት ይጨምራል ምርት ይጨምራል። ሴት ገበሬዎችም ስላሉ እና እነዛን በምንልበት ጊዜ የሚሰጠው ኤክስቴንሽን ስራችን ሳይንስ አዘልነት እንዲኖረው በእውነት ላይ የተመሰረተ መሆኑ ዝም ብሎ ብድግ አድርገህ ይህን አድርግ የሚል ነገር እንዳይሆን ችግሩን ስናቅለት ነው። ወደ ላብራቶሪም ገብተህ ወደ መስክ ሙከራዎችም ወስደህ እነዛን እንትኖች የምናወጣቸው። ገበሬዎቻችን እናዳምጥ። ሳይንሱ ስላለን ደግሞ በሳይንስ ላይ ተመስርተን ደግሞ የመፍትሄ ሀሳብ እናቅርብላቸው። ያ የመፍትሄ ሀሳብ ይዘን ስንሄድ ደግሞ አዋጭ መሆኑንም አምነንበት ያ ገበሬ ከከሰረ እኔም ከስሬ ያለ በሳይንስ የሚለውንም እምነት ይዘን ስለምንሄድበት ነው። በዋናነት እርሶ በምርምር ስራ የሰሩት በተፈጥሮ ሀብት ጥበቃ ስራ ላይ ነውና በአሁኑ ጊዜ የትግራይ የተፈጥሮ ሀብት ስራ ምን እንደሚመስል እስኪንገሩኝ ያለበት ሁኔታ፣ እንደሚታወቀው በተለያዩ መድረኮች የትግራይ የተፈጥሮ ሀብት ስራዎች ለሽልማትም ቀርቦ እንደነበር ይታወቃል። አሁን ያለበት ደረጃት እንዴት ያዩታል? ተፈጥሮ ሀብት የትግራይ ምን ይመስላል ነው ቅድም እንዳልኩ አፈሩ፣ እጽዋቱ፣ ጂኦሎጂው፣ ውሃው፣ ስነ ምህዳሩ፣ ክላይሜቱ ሁሉ እናጥናው ስንል ቀደም ሲል ተጥንትክሉ ጊዜም የተጀመሩ ስራዎች ነበሩ። ጥልቀት ያላቸው የአፈርና ውሃ ጥበቃ ስራዎች ነበሩ። ህዝቡም ነጻ በወጡት አካባቢዎች ላይ እስከ አርባ ቀን የሚደርስ የነጻ ጉልበቱ በአመት እያፈሰሰ የሚሰራቸው ስራዎች ነበሩ። አብነታዊ መነሻዎቻችን ነበሩ፣ እነዚህ በችግር ጊዜ ውስጥም የተሰሩ። አሁን ደግሞ በሰላም ጊዜ እምን ላይ እናደርሳቸው የሚለው ከፍተኛ የሆነ የህዝብ ንቅናቄ የታዩባቸው ስራዎች ነበሩ። ለውጦቹም በከፍተኛ ደረጃ የሚታዩ ነበረ። እንደውም አንድ ከእኛ ጋር ለረዥም ጊዜ የተመራመረ ጓደኛችን ኔዘርላንድ ሰው ነው፣ በብዙ ጊዜ ትግራይ ውስጥ ይመላለስ ነበረ እና ትዝ ይለኛል አንድ ኮንፈረንስ ላይ ግብጾች ፒራሚድን ሰሩ የትግራይ ገበሬ ደግሞ ከዛ በላይ ደግሞ አካባቢውን ለውጦ በገንዘብ የማይገመት ስራ ሰርቶ አካባቢውን ለወጠ የሚል መነሻ አድርጎ ለመጀመሪያ ጊዜ አባሐዊ ከአብረሃ ጽበሃ ርዮ ላይ ሄዶ የተሸለመበትም መነሻው ይሄ ነው። ሕብረተሰብ ከተባበረ በዛ ደረጃ። አብርሃ ጽበሃ እንግዲህ አንድ ጣቢያ ነው። በጥበብ ደረጃ የተሰራው አመራርም ህዝቡን አንቀሳቅሶ ደግሞ የመስራቱ ተሸላሚ አደረገው። ያ ደግሞ የተጨበጠ በዓለም ደረጃ ተገምግሞ የተሰጠው ሽልማት ነው። ከዛ በኋላ ደግሞ ቀጠለና በ2017 የቀጣይ ዓመታት ፖሊሲ የሚል ድርጅት ደግሞ እንደዚሁ ከመቶ አንድ ሀገሮች ጋር ተወዳድረን ትግራይ ኢትዮጵያን ወክላ ማለት ነው ተሸላሚ የሆነችው በነዚህ በነዚህ ስራዎች ናቸው። በቀጣይ ላለው ትውልድ አሁን የምንሰራቸው ስራዎች አሁን ላለውም ተጠቃሚ የሆነ በቀጣይ ያለው ትውልዱም ደግሞ እንዲጠቀምበት ደግሞ መሰረቱን እያደላደልነት እንሂድ በሚል አስተሳሰብ የተሰሩ ስራዎች ናቸው። በማንኛውም መለኪያ ማንም መጥቶም የሚያያቸው የነበሩ ናቸው። እንግዲህ ይህ ጦርነት ከተደረገ ወዲህ በአብዛኛዎቹ እነዚህ ስራዎች ወድመዋል፣ ምሽግ ሆነዋል። የነበሩት ከሰው ንክኪ ተለይተው የነበሩ ደኖቻችንም እጽዋት በብዛት የበዛባቸውንም ተቆራርጠው አልቀዋል፣ ከስሏል። ለብዙ ዘመናት የቆዩ የጥድ የወይራ የዝግባ ትልልቅ ዛፎች ተቆርጠዋል። ምሽግ መስሪያ ሆነዋል። ወደ ሌላ አገርም ተወስደዋል። እነዚህ እነዚህ በምናይበት ጊዜ ያ ሁሉ ልፋት አንዴ ጥሩ ነገር ሊወስዱትም ሊያጠፉትም የማይችሉት ግን በእነዚህ ሁሉ አመታት የተሰሩት ስራዎች የክርሰ መሬት ውሃችን ከፍ ብሏል። በብዙ ቦታዎች አፈርና ውሃ እቀባ በተደረገባቸው ምንጮች ጎልብተዋል። ይህንን ሊያጠፉት አይችሉም። እነዚህ ውሃዎች እስካሉ ቶሎ ብለን ወደ መስኗችን እንገባ እንችላለን። ሌላ ሌላ ነገርም ልናደርግባቸው እንችላለን። ግን ያ ጦርነት ያመጣው ጥፋት ግን በተፈጥሮ ሀብታችን ላይ ከፍተኛ ከፍተኛ ውድመት ነው። ግን ደግሞ እኔ ምንጊዜም ጦርነት አያሸንፍም የሚል እምነት አለ። ምንም ምንም ምንም ታሪክም አያሳየንም። ሰላም ይመጣል። ህዝባችን ልምድ አለው። ያኔም ከጦርነት ወጥቶ ነው እነዚህን ስራዎች ባለፉት ሰላሳ ዓመታት በደንብ አድርጎ የሰራቸው። ይሰራቸዋል። ይነሳል። በህብረት የሚሰራ ህዝብ ነው። ጊዜውን ለልማቱ የሚሰጥ ህዝብ ነው። በአቅሙ መሰረት ሊሰራበት የሚችል ነው። ወደ ተሻለ መንገድም እንወስዳለን የሚል እምነት አለኝ። መጨረሻ ላይ ማነሳው ጥያቄ እንደዚህ አይነት ሽልማት እርሶ በዓለም አቀፍ ደረጃ የተሸለሙት የሎሬት ሽልማት በዘርፉ ለተሰማሩ ባለሙያዎች ምን ያነሳሳል? ምንስ መልእክት አለው ብለው ያምናሉ? ብዙ ወጣት ተማራማሪዎችና የበቁ ተማራማሪዎችም አሉን። ፕሮፌሰር ደረጃ ያደረሱ አሉ። ተባባሪ ፕሮፌሰሮች አሉ። እነዚህ ነዚህን ሁሉ በምናይበት ጊዜ ደፍረ እንደ ሽልማት እንዘጋጅ ነው የሚለው አመሰግናለሁ። አመሰግናለሁ። የአራድኛ ቋንቋ የቀጣዩ ቅንብር ርዕስ ይሆናል። ኢትዮጵያውያን ወጣቶች ከቤተሰብ ከመምህራን ለየት ብለው በሚስጥር ለመግባባት እንዲሁም ለሽፈትና ለጨዋታ ሲሉ የተለያዩ ቃላቶችን በየጊዜው ይፈጥራሉ። እነዚህ ቃላት ታዲያ በተለምዶ የአራዳ ቋንቋ ይባላሉ። የደንገረመው እነዚህን ቃላት ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረች ወጣትና ስለ አራዳ ቋንቋ ምንነት በአዲስ አበባ ዩኒቨርሲቲ የሥነ ልሳነ ትምህርት ክፍል መምህር የሆኑትን ፕሮፌሰር ዘላለም ልየውን አነጋግራ ተከታዩን አቀናብራለች። ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ልውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት የአራዳ ቋንቋ ተብለው በየጊዜው እየታደሱ፣ እየተቀያየሩ በየሰፈሩ፣ በየክልሉ፣ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከሰላሳ ዓመታት በላይ የሥነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊሆን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው? ስንል ነበር። አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙታሉ፣ የገበያ ቦታ ብለው የሚተረጉሙታሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ እየሰፋ የሄደ ራሳቸው ምስጢር ለማውራት ከአካባቢያቸው ካሉ ሰዎች ከፖሊሶች ሊሆን ይችላል፣ ከፀጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ ነው። በዚህ በአረዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ አንዱ መሀሪ ዘመላክ ይባላል። እዛው እናንተ ሀገር አሜሪካ የሚኖር በፊት የተባሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ። በዚህ በአራዳ ቋንቋ ላይ ሌሎችም የጻፉት ጽሁፍ አለ እና ምንድነው አነሳሱን፣ እድገቱን አንዳንዴም ሊከስም ይችላል በየአፍሪካ ከተሞች ናይሮቢ ቢኬት፣ ሌጎስ ቢኬት ወይም ጆሃንስበርግ ቢኬት አሉ። እንደ እንዲህ አይነት የከተማ የከተሜ ቋንቋዎች እና ቀደም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም፣ ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ብንተረጉመው፣ አሁን አሁን ሰው አራዳን የሚተረጉመው በ- የቀልጣፋዎች አራዳ፣ የቀልጣፋ ብልጣብልጥ የሆኑ ወጣቶች የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶች ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ተቅልጥፍና ከብልጥነት ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ በዛ ሱስ የተጠመደ እንደዛ እንደዛ አይነት ትርጉም የሚሰጡት አሉ። ጥናቶች ላይ እንደሚመለከተው ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ። ፕሮፌሰር ዘላለም እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት ሙሉ ሰዋ ሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አራዳመን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። ምንችል አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኑሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህርያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራም እና በፌስቡኮች ላይ እያሰባሰቡ ከነትርጓሚያቸውና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከዓመታት በፊት በገጠማትና ጥያቄን በአጫረባት ቃል የተነሳ አራድኛ የተሰኘ ገጽ ህያው ልታደርግ ትችላለች። የመጀመሪያ ያሰብኩት ከአራት ዓመት በፊት ነው። እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሳማና ከት ነው የመጣው? ይሄ ቃል ምን የፈጠረው ምን ማለት ነው ራሱ የሚለውን ሁሌ ግራ የሚያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንደት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና በሱ ቃላት ቢሰበሰቡ እና ሌሎች ሰዎች ሸር ካደረግኩ ሁላችንም መግባባት እንችላለን ብዬ አስቤ ነው። ሕይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር እርባን ዲክሽነሪ በተሰኘው መልኩ ይከትባል። ሕይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች። በጣም ብዙ አዲስ ቃላት ሁሌም ይፈጠራሉ እና ሁሉንም መከታተል እራሱ ከባድ ነው። ይሄኛው እኔውን የምሰራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ስገናኝ እጠይቃለሁ፣ የምታውቁት ቃል አለ ወይ? የሰማችሁት አዲስ ነገር ወይ እነሱ እራሳቸው ዝም ብለው ካሉትን ምን ማለት ነው ከየት የመጣ ይመስላችኋል ብዬ ጠይቃለውኝ። ለምሳሌ የሆነ ቃል ሰሚ እና ሰዎች ነግሻለው፣ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጨርቆስ ነው እንደዛ ተብያቃለኝ ብዙ ጊዜ እና ከኗኗራችን የሚመጣ ነው። ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው፣ ይላሉ በአማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊው መገናኛ ብዙኃን የሚጠቀሙትን ብዙ አላይ፣ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል፣ ሕብረተሰቡ ከተቀበለው ለምሳሌ እነሱ ፍሪክ፣ ሀርበኛ ጀለስ ፍንዳታ፣ ቢጫ አየር ባየር እንድ እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደ ረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር በአየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጅነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት፣ ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስላል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል። ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከትበው ማቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑንና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የቅዳሜ ምሽት ፕሮግራማችን እየተገባደደ ነው። ወደ ድሬዳዋ የሚወስደን አንድ ቅንብር ይቀረናል። ወደ ዝግጅቱ ከማለፋችን በፊት ያለም ከበደን አራዳን ልጋብዛችሁ። መጨረሻው በቀጣዩ የቅዳሜ ቅንብራችን። በድሬዳዋ ለግለሰብ አልሚ የመሰጠቱ ውሳኔ ከአንድ ዓመት በላይ ሲያወዛግብ የነበረው አንጋፋው የምድር ባቡር ክለብ ሁለገብ ሜዳ በቅርቡ ንብረትነቱ የግለሰብ ሳይሆን የሕዝብ ሆኖ እንዲቀጥል ያስተዳደሩ ካቢኔ ውሳኔ ሰጥቶበታል። በዚህም በሜዳው ይገለገሉ የነበሩ የከተማዋ ወጣቶች ደስተኛ መሆናቸውን ለአሜሪካ ድምፅ ገልጸዋል። ሜዳው በህዝብ መዋጮ ለምቶ የህዝብ ሆኖ እንዲቀጥል እንደሚፈለግ የመንግስት አመራሮችና የስፖርቱ ማህበረሰብ አስታውቀዋል። አዲስ ቸኮል ተጨማሪ አለው። ለድሬዳዋ ከተማ ምስረታ መነሻ የሆነው የቀድሞ የኢትዮ ጅቡቲ ምድር ባቡር በድሬዳዋ ብሎም በሀገሪቱ እግር ኳስ ላይም ጉልህ ሚና ነበረው። የምድር ባቡር እግር ኳስ ክለብ በተለያዩ ጊዜያት ለኢትዮጵያ ብሔራዊ ቡድን የተጫወቱት እነ አህመድ ጁንዲ፣ በከሪ አደም፣ ኬኔዲ፣ ደምሴ፣ ኤልያስ ሙሜና ሌሎችን የሚያፈራ ግዙፍ ክለብ ነው። የዚህ ግዙፍ ታሪክ ባለቤት የሆነው የምድር ባቡር ክለብ አሁን ባይኖርም የክለቡ ሁለገብ ሜዳ ግን ለከተማ ወጣቶች ዋነኛ ጊዜ ማሳለፊያ ሆኖ አንድ ክፍለ ዘመን በላይ ተሻግሯል። ክለቡ በእግር ኳስ ኬታማ ታሪክ ይኑረው እንጂ በሜዳ ቴኒስ፣ ቅርጫት ኳስ፣ መረብ ኳስ፣ ቡልና ሌሎችም ጨዋታዎች በርካታ ስፖርተኞችን ያፈራ ነው። ከዚህም ባሻገር ኤግዚቢሽንና ባዛር ለማዘጋጀትም በከተማዋ ተመራጭ ከሆኑ ቦታዎች ይህ ሜዳ አንዱ ነው። ባለፈው ዓመት ይህ ባለ ታሪክ ሜዳ ለአንድ ግለሰብ ባለ ሀብት ሊሰጥ መወሰኑ ሲሰማ ብዙ አይነት ምላሽ ነበር ከህብረተሰቡ የተገኘው። በዘመናዊ መልኩ በግለሰብ ይዞታነት ሊለማኑ መባሉን የደገፉ ቢኖሩም፣ ህዝባዊ የሆኑ መቀጠሉን የፈለጉ በርካቶች ግን ውሳኔውን በማህበራዊ ሚዲያ ተቃውመውታል። በወቅቱ የነበሩት የምድር ባቡር ድርጅቱ አመራሮችም ውሳኔውን በመቃወም ወደ ፍርድ ቤት አምርተው ውሳኔውን በጊዜያዊነት አሳግደው ነበር። ይሁንና በሂደት የወለገብ ሜዳ ይዞታነቱ ወደ ባለ ሀብት መዞሩ አልቀረብ ነበር። እስከዚህ ጊዜ ድረስ በሜዳዎቹ ይጫወቱ የነበሩ የከተማ ወጣቶች ከአንድ አመት በላይ ምንም የተለየ ነገር አላጋጠማቸውም ነበር። ሆኖም ቦታውን ለማልማት ፈቃድ ያገኙት ባለሀብት ወጣቶችና ጊዜያቸውን እዚያ የሚያሳልፉ አረጋውያንን ከግቢው አስወጥተው ሜዳውን ማስቆፈር ሲጀምሩ ግን ተቃውሞ እንደገና ተነሳ። ይሁንና ቁፋሮ ብዙም ሳይቆይ እንዲቆም ተደረገ። ከምድር ባቡር ውጭ ሌላ አማራጭ ያልነበራቸው የከዚራ ዲፖ እና ነንበሯን ወጣቶች እንዲሁም ከእግር ኳስ ውጭ ለሌሎች ስፖርታዊ ጨዋታዎች ከልዩ ልዩ የከተማዋ ሰፈሮች ወደ ምድር ባቡር ሜዳ የሄዱ የነበሩ ስፖርት ወዳዶችም ሌላ አማራጭ መፈለግ ጀመሩ ወይም በአማራጭ እጦት በየቤታቸው ተቀመጡ። በዚህ መካከል ነበር የከተማዋ ከንቲባ ከድር ጀዋር የስፖርት ቤተሰቡን ድንገተኛ ስብሰባ የጠሩት። ከቀኑ ዘጠኝ ሰዓት እስከ ምሽቱ ሁለት ሰዓት በቀጠለው ውይይት ላይ ብዙ ነገሮች ተነስተዋል። የብዙዎች ትኩረት ግን ታሪካዊ የምድር ባቡር ሜዳ ነበር። ድሬዳዋ ላይ ካሉት ቀበሌዎች ዜሮ ስድስት እና ዜሮ ሶስት ላይ ምንም አይነት ሜዳዎች የሉም። ዜሮ ስድስት የሚጠቀሙ ሜዳዎች አብዛኛው ጎርፍ ያበላሽበታል። ስለዛ ምንድነው ነው ተቻችለን ምድር ባቡር ላይ ነው የምንሰራው። አካባቢው ላይ ያለውን ምድር ባቡርን ካልተጠቀምን ወጣት ወዴት ይሄደ? አብዛኛው ወጣት እኮ አሁን ምድር ባቡር ከተሰጋ በኋላ ራሱ ሱስ ውስጥ የገቧል ነው ኳስን ከነትተው ማለት ነው። ስለዛ አሁን መንስኤው ምንድን ነው? ሜዳ ቅየራ ሳይደረግ ምድር ባብሩ ለግለሰብ ተሰጠ። ልማት ከሆነ ሚለማ ነገር ይልማ፣ ግን የዛ አካባቢ ተጠቃሚዎች ቦታ ተዘጋጅቶላቸው ሁለተኛ የሚጠቀሙበትን ቦታ ተዘጋጅቶላቸው መሆን አለበት እንጂ ይልማ ብቻ ሳይሆን ለአማራጭ ተዘጋጅቶላቸው መሆን አለበት። ክልል ስንሄድ የሚጫወቱት በሳር ሜዳ ላይ ነው። እዚህ ደግሞ የምንጫወተው ኖርማል አዋራ ሜዳ ላይ ነው። እና እዚህ ላይ የፕሮፌሽናል እግር ኳስን የፕሮፌሽናል ስታዲየምን ሳርን ያለመልመድ ችግር እዛም ሄደን እንደ ሬድዋ ምን እያለን ነው ተግዳሮት እያመጣብን ነው ችግር እየሆነብን ነው። ስለዚህ ዛሬ ላይ ሰሟን ተነስቶ ፕሮፌሽናል እግር ኳስ በዚህ በዚህ መንገድ የምትጫወቱበትን መንገድ ዘርግቻለሁ። ከጎኑ እንደዚህ እንደዚህ አይነት ዲዛይን ያለው ይሄና ለዝብ የሚችል ሰው ባለይና አልኮኮብ ሆቴል የሚችል ነገር እሰራለሁ ብሎ ከመጣ ዋይኖት ኖት ኢንተረስትድ ማንሆንበት? ለምን ለእግር ኳሳችን ማደግ አናስብም? እርግጥ ነው ፕሮጀክት የሚጫወቱ ልጆች ያሳስቡኛል። የድሬዳዋ አስተዳደር ከንቲባ ከድር ጀዋር ለግለሰብ የተሰጠው የምድር ባቡር ሁለገብ ሜዳ ካርታ እንዲመክን የአስተዳደሩ ካቢኔ መወሰኑን ለስፖርት ቤተሰቡ ይፋ አድርገዋል። ማልማት ይፈልጋል ይሄ ልጅ፣ ቦታው ደግሞ ተሰጥቷል። የስ ተሰጥቷል። ምን ማድረግ አለብን? ተለዋጭ ቦታ እንደምሰጠ እርግጠኛ ሁን ግን ይሄ ደግሞ የሕዝብ ነው። ድሬዳዋ ከተማ ለመነጋገር ይሄ የድሬዳዋ ሀብት ነው፣ ቅርጽ ነው፣ ታሪክ ነው። ሁለተኛ ደግሞ ሜታውን ነው መሀል ከተማ ያለው ነገር ነው። ውሳኔውን ተከትሎ ወጣቶች እና በብርድ ባቡር ክለብ ጊዜያቸውን ያሳልፉ የነበሩ አረጋውያን ወደ ሜዳው ተመልሰዋል። ፈርሶ የነበረውን የእግር ኳስ ሜዳ ዳግም ለመስራት እንቅስቃሴዎች መኖራቸውን አይተናል። በጅማ ከተማ ለሚካሄደው ሀገር አቀፍ የወጣቶች ውድድር እየተዘጋጀ ያለው የዜሮ ሶስት ቀበሌ ታዳጊዎች እግር ኳስ ቡድንም በሜዳ ቴኒስ ሜዳ ጊዜያዊ ልምምድ መስራት ጀምሯል። የቡድኑ አሰልጣኝ እና ተጫዋቾች በካቢኔው ውሳኔ ደስተኛ መሆናቸውን ገልጸዋል። ኮች ጌዲዮን ብሩክ እባላለሁ የአንዱ ሰቨንቲና አሰልጣኝ። ያው ውሳኔው ደስ ይላል። ይው ሌኑ ለምታየ ምታያቸው ሽማግሎች እዚህ ጋር ምታያቸው ቢያንስ በትንሹ ይሄ ሜዳ ከአንድ ሺ አምስት መቶ ሰው በላይ ሰው ይጠቀምበታል፣ የሚለው እና ያንን ሁሉ ላሶ ማጣት ማለት ሊዶ ላይ በጣም ገባል። ስለዛ ያው ውሳኔው ደስ ብሎኛል። ምድር ባቡር በተፈቀደበት፣ ሁላችንም ደስ ብሎናል። ምክንያቱም አልባሌ ቦታ ቃልአብዳኔ እባላለሁ የድሬ ከዚራ ቲም አባል ነኝ። እዚህ ምድር ባቡር ሲዘጋ ብዙ ስሜት ተሰምቶ ነበር የጓደ የቡድና ባላታችን እና በቃ አሁን እንደዚህ የሚዘጋብን ከሆነ እኛውን ላልባሌ ቦታ ምናምን ስለምን መንግስት፣ እንደዚህ ባይዘጋብንና ሌላ አንድ አማራጭ ሜዳ እንዲሰጠች። አሁን ስለ አብዛኞቹ ስፖርት ቤተሰቦች ታሪካዊ ምድር ባቡር ሜዳ የሕዝብ ሆኖ እንዲቀጥል ፍላጎታቸው መሆኑ ከከንቲባው ጋር በአካሄዱት ውይይት አስታውቀዋል። የዜሮ ሶስቱ አሰልጣኝ ጌዲዮን ብሩክም በሁለት አቅጣጫ ዋና መንገድ ዳር ያለው የሜዳው ይዞታ ገቢ የሚያስገኙ ህንፃዎች ተገንብተውለት ምድር ባቡር ክለብ በቂ ገቢ እንዲኖረውና ራሱን እንዲችል ይመኛል። ህዝባዊ መገልገያዎችና ታሪካዊ ቅርሶችን ለልማት በሚል ለግለሰቦች መስጠትና ፍርሶ መስራት አዲስ አበባን ጨምሮ በተለያዩ ቦታዎች ላይ በተደጋጋሚ እየዋወዛ ገቢ ያለው ጉዳይ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል። የተከበራችሁ አድማጮቻችን የቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እናመሰግናለን። ነገ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጅት ታየ ነኝ። ሰላም፣ በደህና ደሩ።